voice of America. ነጻነት ስርዓት አልበኝነትን ስርዓት አልበኝነት ደግሞ አምባገነንነትን ሊያመጣ እንደሚችል ህብረተሰቡ እየተገነዘበ በመምጣቱ የሕግ የበላይነት ይከበር ጥያቄ እያነሳ ነው ሲሉ የአማራ ክልል የኮሚኒኬሽንስ ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን ገለጹ። በሌላ በኩል አርቲስት ታማኝ በየነና ሌሎች ታዋቂ የኪነጥበብ ባለሙያዎች በሚቀጥለው ሳምንት መጨረሻ ወደ ሀገራቸው እንደሚገቡና በአማራ ክልል በተለያዩ አካባቢዎች ከወጣቶች ጋር እንደሚወያዩም ዳይሬክተሩ ገልጸዋል። በወቅቱ የክልሉ የሰላምና ጸጥታ ሁኔታ ላይ አቶ ንጉሡ ጥላሁን የሰጡትን መግለጫ ሪፖርተራችን አስቴር ምስጋናው ከባህር ዳር ዘግባለች። አቶ ንጉሡ ዛሬ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ምንጊዜም ለውጥ ካለ ውጣ ውረድ አለ። በለውጡ ሶስት የህብረተሰብ ክፍሎች መፈጠራቸው አይቀርም። ለውጡን የሚደግፉ፣ ለውጡን የሚጻረሩና በለውጡ ግራ የሚጋቡ እነዚህን ወገኖች ወደ አንድ ለማምጣት ጊዜና ሰፊ የግንዛቤ የማስጨበጥ ስራ የሚጠይቅ ሆኖ አግኝተነዋል። በዚህም አመራሩ የጸጥታ መዋቅሩና ህብረተሰቡ ባደረገው ሰፊ የውይይት መድረክ በክልላችን እየታየ የነበረውን ስርአት አልበኝነት ወደ ተረጋጋ ሁኔታ መለወጥ ችለናል ብለዋል። ስርአት አልበኝነት አምባገነንነት እንደሚያመጣ አምባገነንነት ደግሞ ነጻነትን እንደሚገፍ ግንዛቤ እየተገኘ ነው ያለው። አምባገነንነት ስርዓት አልበኝነትን እየወለደ እየተመጋገበ ክልላችንንም ሀገራችንንም እንደሚጎዳ ህብረተሰቡ በእጅጉ እየተገነዘበ ነው ያለው። በዚህም መሰረት ህብረተሰቡ መንግስት የህግ የበላይነትን እንዲያስከብር በተለያዩ አካባቢዎች በተለይ ችግር በገጠመባቸው አካባቢዎች በስፋት እየጠየቀ ነው። ይሄንም በመረዳት መንግስት ደግሞ ልዩ ልዩ እንቅስቃሴዎችን አድርጓል። የመጀመሪያው ውይይት ነው። ህብረተሰቡን ከክልል ጀምሮ አመራሩ ማወያየት፣ ሰላሙን እንዲጠብቅ አካባቢውን እንዲያረጋጋ ከአመራሩ ጋር እንዲወያይ ይሁን ያለው እንዲሆን አይሆንም ያለው እንዳይሆን ሰፊ ውይይት ተደርጓል። አመራርና ህዝብ በሰከነ ሁኔታ ውይይት እያደረገ ያለበት ህብረተሰቡ ማናቸውንም ጥያቄ አለኝ ያላቸውን ጥያቄዎች በሙሉ ለአመራሩ በየደረጃው እስከ ክልል ድረስ በሰከነ እና በተረጋጋ ሁኔታ ማቅረብ እየጀመረ ያለበት ግን ደግሞ አሁንም አንዳንድ አካባቢዎች ላይ ሰፊ ስራ የሚጠይቅ መሆኑ። ይህ በእንዲህ እንዳለ አቶ ንጉሱ በቅርቡ ከሁለት ሺህ በላይ የሚሆኑ ከፍተኛና መካከለኛ የብአዴን አመራሮች ግምገማ አካሂደው ነበር። በዚህ ግምገማ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን ተገኝተዋል። ብአዴን በለውጡ ሂደት ግንባር ቀደም ሚና እየተጫወተ የአማራን ሕዝብ እየመራ እንደሆነ እና ክቡር ጠቅላይ ሚኒስትሩም በዚህ መድረክ የተገኙ የአማራ ክልል አመራሮች እና የብአዴን አመራር በአጠቃላይ ይህንን ለውጥ ተሸክሞ ወደ ላቀ ደረጃ ሊያደርስ የሚችል ቁመና ላይ መሆኑን በማረጋገጥ ምስክርነታቸውን የሰጡበት መድረክ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።